አማራው በአማራነቱ መደራጀቱ ለኢትዮጵያዊነት ጠቃሚ ነው ሲል ይንደረደራል። የተለያዩ አማራ ስብስቦች በአማራነት እየተደራጁ ሆናቸው ይታወቃል። እውን ኢትዮጵያዊነትን ለማጠናከር የአማራው በአማራነት በዘር ወይም በጎሳ ፖለቲካ መደራጀቱ ጠቃሚ ነው? በዚህ ነጥብ ዙሪያ አራት እንግዶችን አነጋግረናል። ፕሮፌሰር ጌታቸው በጋሻው በሺካጎ የሃርፐር ኮሌጅ የምጣኔ ሀብት ጥናት መምህር ናቸው። አቶ ኃይለ ገብርኤል አያሌው የአማራ የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ ሲሆኑ አቶ ተክሌ የሻው የአማራ ሕልውና ለኢትዮጵያ አንድነት ድርጅት ሊቀመንበርና ፕሮፌሰር አለም አንተ ገብረስላሴ ቀድሞ በዊሊያም ኤንድ ሜሪ ኮሌጅ የሕግ መምህር ናቸው። እንግዶቻችን ያወያያቸው አዲሱ አበበ ነው። ለዛሬ በወቅታዊ ጉዳይ ላይ ብቻ የሰጡትን አስተያየት ያሰማና ዋናውን የተነሱበትን ውይይት ግን ነገ ቅዳሜ በሰፊው ይቀጥላል። ዶክተር አቢይ ወደ ስልጣን መጥተዋል። ኤች አር 128 በዩናይት ስቴትስ ምክር ቤት ጸድቆ አልፏል። በአጠቃላይ የኢትዮጵያ ወቅቱ ሁኔታ ምን ተስፋ ይሰጣል? ይላል ለቀዳሚው አስተያየት ታዲያ ፕሮፌሰር ጌታቸው በጋሻው ይመልሳሉ። እሺ፣ ጌሪ ስልኝ ለዚህ በጣም በጣም ጥሩ እድል ለኢትዮጵያ መጥቷል። ዶክተር አቢይ ኢትዮጵያን አንድ ለማድረግ የኢትዮጵያዊነትን ስሜት በደንብ በመናገር የብዙውን ኢትዮጵያዊ ልብ የፈለጉ መልካም ሀሳብ ያላቸው መሪ ናቸው እና የፈለጓቸውን ነገሮች አያሰቧቸውን ወይም ይዟቸው የመጧቸውን አጀንዳዎች ለመፈጸም ይችላሉ ወይ? ይሄ ወያኔ ከፊታቸው በሚጥለው መሰናክል ምክንያት ብዙ ችግሮች ሊገጥሙባቸው ይችላሉ። ግን እነኚህ ችግሮች ደግሞ እንዳይጥሏቸው የመላው የኢትዮጵያ ሕዝብ ድጋፍ ከእሳቸው ጀርባ ከሆነ ዓለም አቀፋዊ ድጋፍ እንዳላቸው በሰፊው እናያለን። አሁን ይሄ ኤች አር አንድ መቶ ሀያ ስምንት ማለፍ ትልቅ ጉልበት ይሰጣቸዋል። ወያኔዎች እንዲታቀቡ ያስገድዳቸዋል። ደፈር ብለው አሁን ያለውን እድል በመጠቀም መሰረታዊ የሆኑ የለውጥ እርምጃዎችን እየጀመሩ ለኢትዮጵያ ህዝብ ተስፋ እየሰጡ በተግባር እያሳዩ የህዝቡን ድጋፍ እየሰበሰቡ ከቀጠሉ አገራችን የተሻለ ሁኔታ ላይ ልትሆን ትችላለች። ብያለ ገብርኤል አመሰግናለሁ። እንግዲህ የዶክተር አብይ መምጣት በቀና መንገድ ተመልክተነዋል። ነገር ግን ይዘው እሳቸው የምንጠብቀው አስቸኳይ ጊዜ አዋጁን አስቸኳይ ማንሳት ይለዋጥ የበላይነት የሚታይባቸውን የደህንነትና የሚሊተሪ ተቋሞችን መለወጥ መቻል እንዲሁም ደግሞ የአማራው ህዝብ ያነሳ ያለውን ጥያቄ፣ የወልቃይትን ጥያቄ በኃይል የተጨፍልቆ ማንነቱ እንዲጠፋ እየተደረገ ያለውን የወልቃይትን ጥያቄ እንደ ጥያቄ ሲቀበሉልን እንደ አንድ አማራ ይሄንን እንጠብቃለን መልካም ለውጡን በበጎ እንመለከተዋለን። ከዚህ አኳያ የእኛ መልስ ማግኘት አለበት ብለን እናስባለን። አቶ ተክሌ አመሰግናለሁኝ። በእኛ በኩል አንድ ጨቋኝ ብሔረሰብ ህዝብን በህዝብ ጨቁኖ አያውቅም ብሎ በመናገሩ ምኒልክን ጥሩ መሪ እንደነበሩ ማናገሩና ስለ ኢትዮጵያ አንድነት መስበኩ ወያኔ የመጣበትን መንገድ ንዱዋል ብለን እናምናለን። ይሄ በዚህ በኩል መግፋቱ ጥሩ ተስፋ ነው። ወያኔ የቆመበትን መሰሶት በአማራና በኦሮሞ መካከል የገነባውን የጥላቻ ግንብ አፍርሷ ብለን እናምናለን። ሁለተኛ ግን የመጣበት አመጣት የወጣት ሰው ነው። ገና የአርባወት አመት ሰው ነው። የአስራ አምስት አመት ልጅ ነበረ ያሳደገው ድርጅት ነው። እዚያ ድርጅት እንዴት ብሎ ማዕቀብ ይወጣል ብለን ስናስብ የምንጠይቃቸው ጥያቄዎች አሉ። የተፈናቀሉ አማሮች ወደ ቦታቸው መመለስ አለባቸው። አማራ ብቻ ሳይሆን ኦሮሞዎቹ፣ አኝዋቆቹ፣ ሶማሌዎቹ ተፈናቅለዋል። የተፈናቀሉ ኢትዮጵያውያን ወደ ቦታቸው አስፈላጊው ካሳ ተከፍሏቸው እንዲመጡ እንፈልጋለን። በአማራው ላይ የዘር ማጥፋት ወንጀል ተፈጽሟል ብለን እናምናለን። ያን ለፍርድ የማቅረብ ሂደት ይጀምራል ወይ አይጀምርም? ያ ጥያቄ ይሆንበታል። እዚያ የተረፈ አሁን ወንድሜ ኃይለ ገብርኤል ያላቸውንና በመግለጫ ያወጣናቸዋሉ ግልጽ ደብዳቤ ፈንላቸዋል ጽፈንላቸዋል። ያንን ከፈጸሙ ከጎናቸው እንቆማለን፣ አለበለዚያ እንግዲህ ወደፊት የምናያቸው ይሆናሉ። ፕሮፌሰር አለማንተ አጭር አስተያየት። ብዙዎቹ ወንድሞች የተናገሩትን እኔም እጋራለሁ፣ ግን ተጨማሪ ላሳስብ የምፈልገው በአንድ በኩል የለውጥ አየር እየመጣ እንደሆነ ኢትዮጵያ ግልጽ ይመስላል ከሰውዬው አነጋገራቸው የሆነ ሆኖ በተቃዋሚ ጎራ የተሰለፉት ወገኖች እና ጠቅላላ የኢትዮጵያ ሕዝብ በዚህ የሚያማልል ንግግራቸው ሳይዘናጉ ትግላቸውን መቀጠል አለባቸው። ፕሬሸር መፍጠር አለባቸው። ይሄን ካላደረጉ ያው መልሶ ጭቃ መሆኑ ነው። ነገር ግን ይሄን እያልኩ በሌላ በኩል ጊዜ ፋታ መስጠት ተገቢ ይመስለኛል። በአንድ ቀን በአንድ ጀንበር ሁሉም ነገር ሊፈጸም ስለማይችል ትንሽ ጊዜ የሚያስፈልጋቸው ይመስለኛል። ይህንን ደግሞ ትግስት ልናደርግ ይገባል። በተረፈ ግን አቶ ኃይለ ገብርኤል ያለው የወልቃይትን ጉዳይ አስመልክቶ የራያ ቆቦ፣ እንደዚሁም የእስረኞችን ጉዳይ የጊዜያዊ አዋጁን አስቸኳይ አዋጁን ጉዳይ እነዚህ የመሳሰሉትን ነገሮች ያው መፈተኛችን ናቸው ይመስለኛል። መልካም ሁላችሁንም ጨምረው ሁላችሁንም በአድማጮች ስም አመሰግናለሁ። የመጨረሻውን መጀመሪያ አርጌ ነው ዛሬ ያስተላለፍ ነው። ፕሮፌሰር ጌታቸው በጋሻው፣ አቶ ኃይለ ገብርኤል አያሌው፣ አቶ ተክሌ የሻው እና ፕሮፌሰር አለማንተ ገብረ ስላሴ ስለ ጊዜያቸው አመሰግናለሁ። በተለይ ዛሬ ድረስ የጎሳ ፖለቲካ ወይም በዘር መደራጀት ኢትዮጵያዊነትን ይጎዳል ከሚለው አስተያየት በተቃራኒው በአማራነት መደራጀት ለኢትዮጵያ አንድነት ይጠቅማል ወይም አይጎዳም የምትሉትን ከአንድ አማራ አቶ ኃይለ ገብርኤልን አንድ አማራን በማደራጀት የረዱትን ፕሮፌሰር ጌታቸው በጋሻውን የአማራ ህልውና ለኢትዮጵያ አንድነት ሊቀመንበርን አቶ ተክለ የሸዋን፣ እንዲሁም በሌላ መልኩ ደግሞ በዘር ወይም በጎሳ መደራጀት ይጎዳል፣ አግላይ ነው፣ አይጠቅምም፣ በክፍለ ሀገር መደራጀት ይሻላል የሚሉትን ፕሮፌሰር አለማንተ ገብረስላሴን ይዤ ያደረኩት ውይይት፣ ዋናው ውይይታችን እሱ ነበርና ነገ እንደሚቀርብ እየገለጥ ለአሁኑ እግዚአብሔር ይስጥልኝ አመሰግናቸዋለሁ። Ye, yeah, Yamiyar yeah, Kadim Radio, tabi ትግራይ ነጻ አውጪ ግንባር ላለፉት ሀያ ሰባት አመታትም ሁለንተና ጥቃት የከፈተው አማራው ላይ ነው አማራው ጠላቴ ነው ጠላቴን መጥፋት አለበት በሚል ሰፊ ዘመቻ ስላደረገ የአማራው የመደራጀቱ አላማ የህልውናውን የማስጠበቅ ነው በአማራነት ሲደራጁ ሌሎቹ ማህበረሰቦች የት ነው የሚገቡት አማራውን እንደ ጠላት አድርገው የመቁጠር ሁኔታ ወይንም አንድነት የነበሩትን ህዝቦች እንለያያቸዋለን ማለት ነው የቀደሙት የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ አቶ ኃይለ ገብርኤል አያሌው እሳቸውን ተከትሎ የሰማቸኋቸው ደግሞ መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚል አቋም ይዘው የቀረቡት ፕሮፌሰር አለምአንተ ገብረስላሴ ናቸው። ሙሉ ውይይቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። ሰላም ጤና ስጥልን። እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ከቅዳሜ ሚያዝያ 6 2010 ዓ ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ልዩ ልዩ ፕሮግራሞች ይዘን ቀርበናል። የፕሮግራሙ አቀናባሪ ንጉሱ ታምሬ ነው። አሁን ወደ ቀዳሚው እንለፍ። መልካም ምሽት። ኢህአዴግ ኢትዮጵያን በዘውግ በዘር ከፋፈለ፣ የኢትዮጵያን አንድነት ኢትዮጵያዊነትን አዳከበ በሚል በተቃዋሚዎቹ ቢከሰስም አሁን አሁን ደግሞ በዘር ወይም በጎሳ መደራጀት እየተበራከተ መሆኑ ይስተዋላል ሲል ይንደረደራል። ለዚህም የተለያዩ የአማራ ስብስቦች በአማራነት እየተደራጁ መሆናቸውን ከቅርብ ብንነሳም አንድ አማራ በሚል የምስረታ ጉባኤውን ያካሄደውን ንቅናቄ መመልከት ይቻላል። ለዚህ ንቅናቄ መደራጀት ደግሞ ከፍ ያለ እገዛ ካደረጉት መካከል የዛሬ እንግዶቻችን ይገኙበታል ይለናል። ፕሮግራሙን ያሰናደው አዲሱ አበበ። ፕሮፌሰር ጌታቸው በጋሻው በሺካጎ የሀርፐር ኮሌጅ የምጣኔ ሀብት ጥናት መምህር ናቸው። አቶ ኃይለ ገብርኤል አያሌው የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ። ሦስተኛው ተወያይ አቶ ተክሌ የሻው የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበር ናቸው። እንዲሁም መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚል አቋም ይዘው የሚከራከሩት ፕሮፌሰር አለማንተ ገብረ ስላሴ ደግሞ ቀድሞ በዊሊያም ኤንድ ሜሪ ኮሌጅ የህግ መምህር ናቸው እንግዶቻችን ያወያያቸው ቀደም ብዬ እንደጠቆምኩት አዲሱ አበበ ነው እውን ኢትዮጵያዊነትን ለማጠናከር የአማራው በአማራ ብሔርነት መደራጀት ወይም የዘር ፖለቲካ ጠቃሚ ነው ሲል በቅድሚያ ለፕሮፌሰር ጌታቸው መካሻ ባቀረበው ጥያቄ ይንደረደራል አመሰግናለሁ ለእድሉ እኔ የዘር ፖለቲካ ድርጅቶችን አልደግፍም ነበር ብዙ የዘር ድርጅቶች ነበሩ። እነሱ ለኢትዮጵያ አንድነት ከሚያደርጉት አስተዋጽኦ የበለጠ ጉዳት ያመጣሉ ብዬ ምከራከርበት ወቅት ነበር። ዛሬ ግን ይሄ ሁኔታ ተለውጦ እኔ ወደድኩት ጠላሁት የኢትዮጵያ ፖለቲካ የዘር ወይ የጎሳ ፖለቲካ መንግስት ለሀያ ሰባት አመት ተዋቅሮ ያለው በጎሳ ወይም በዘር ላይ ነው። በዚህ ውስጥ ያልተወከለው እና የራሱ ዘር ኦርጎሳ ለመጥቀም ወይም ለመከላከል እና የአገሪቱ የፖለቲካ ሕይወት ውስጥ በብዙ ሚና ሊኖረው ያልቻለው አማራ ብቻ ነበር እና አሁን ከጊዜ በኋላ ሁሉ ነገር ገብቶ በክልል ተደራጅቶ በሚኖርበት ጊዜ መታወቂያ ያለበት አማራ እንዲያውም ኢትዮጵያን በክልል ሲከፍሉ ምንም ተሳትፎ አልነበረውም የተደራጀ ስላልነበረ በዋናነት ወያኔና ኦነግ የኦሮሞ ነጻነት ግንባር ባወጡ ማፕ መሰረት ተሰጠው እንጂ ይሄ ነው የኔ ብሎ ተከራክሮ ተነጋግሮ ያገኘው ነገር አይደለም በዛ ሲተዳደር ይሄን እንዳውም እንደ ብሔራዊ ጉዳት ወይም ንቀት እየተመለከት ነው እያለ ግን አሁንም በኢትዮጵያዊነት የሚደራጁ ድርጅቶች እያደጉ ለመሄድ ባቃታቸው ጊዜ ግን ሁሉ ነገር በዘር ብቻ በሚገለጥበት ጊዜ አማራ ለመደራጀት ሲሞክር የአማራ መደራጀት የለበትም፣ የአማራ መደራጀት ለኢትዮጵያ አንድነት አደጋ ነው እየተባለ በጣም ሲጠቃ ሳይ ይሄ ትክክል አለመሆኑ ብዙ ስሜት ሰጠኝ። የሚመጡት የለውጥ እንቅስቃሴዎች በሙሉ ካየ ናቸው፣ በዘር የሆኑ ናቸው። እና አማራ ለምን አይደራጅም? ልደራጅ በሚልበት ጊዜ ደግሞ ለምን ይወቀሳል? አሁን ያለው ስርዓት ከማንም ደግሞ ለይቶ አብልጦ የሚጎዳው የሚያጠቃው አማራ ሆኖ እያለ አማራ ራሱንም ለመከላከል እንዲችል እንደገና ኢትዮጵያን ለመገንባት ሁሉም በዘሩ ሄዷል እና አማራም በራሱ የዘሩ ድርጅት ተወክሎ ከተቀሩት ጋር በመነጋገር የኢትዮጵያ አንድነትን በዛ በኩል ለማጠንቀር እና ለማምጣት ይቻላል በሚል ነው። እንግዲህ ፕሮፌሰር ባጭሩ የሚመልሱልኝ አሁን ከዚህ ቀደም የዘር ወይም የዘውግ ፖለቲካ አልደግፍም ነበር ብለዋል። ዛሬ መደገፍ ስህተትን በስህተት ላይ ይሄ ስህተት ነው፣ ኢትዮጵያን ይጎዳል ብለው የሚያምኑ እርስዎ በተለይ በፖለቲካ ብዙ እድሜዎን ያሳለፉ ዛሬ ድረስ ንቁ የፖለቲካ ሰው ሆነው ስህተት ነበር የሚሉትን ነገር በሌላ ስህተት ማረም አይሆንብዎትም ቢባሉ ምን ይመልሳሉ? አይሆንም። የማይሆንበት ምክንያት ላለፉት ሀያ ሰባት ዓመታት ያለው በኢትዮጵያ ውስጥ ነቅሶ ያለው የዘር ፖለቲካ ነው። የእኔ መውደድ አለመውደድ ምንም ዋጋ የለውም። እዚህ ላይ ሪያሊቲው ወይም እውነት ኢትዮጵያ ውስጥ ያለው የዘር ፖለቲካ ነው። ሁሉም በዘሩ ሲወከል በዘሩ ያልተወከለ የተሰጠውን ብቻ እንደ ለማኝ የሚቀበል አማራ ብቻ ነው እና አማራ ራሱ ጠብቆ ደህንነቱንና ፍላጎቱን ጠብቆ ከሌሎች ጋር ደግሞ በእኩልነት በኢትዮጵያዊ በኢትዮጵያ አንድነት ላይ ነው አማራው የሚመሰረተው። አሁን ከኦሮሞው የመጣው በኢትዮጵያ ውስጥ የኦሮሞን ጥቅም ለማስጠበቅ ለማስጠበቅ ብሎ ነው የመጡት። በእንደዚህ እንግዲህ ድሮ ያልነው ይሄ ብሔራዊ ድርጅት ይሠራ ካልቻለ አሁን በዘር ወይም በጎሳ ሲደራጁና ግን ለኢትዮጵያ አንድነት ተገዢነን ካሉ ያን የመጀመሪያውን የፈለግ ነው። ካላገኘ ነው ይሄ የተሻለ አማራጭ ነው። አሁን እኮ ከዛም ወርደን በጠቅላይ ግዛት ወር አስተዳደር ደረጃም እየተደራጀን ያለ ነው። ይሄ ይሻላል የሚሉ አሉ። ለዚህ ነው ፕሮፌሰር አለማንተን ያቀረብኩት። በኋላ ይመጣሉ። አቶ ኃይለ ገብሬ ወደ እርስዎ ጋር ልምጣና፣ የተያያዘ ጉዳይ ስለሆነ አማራ በአማራነቱ ቢደራጅ ለኢትዮጵያ ጠቃሚ ነው የሚለውን ነገር እርስዎም አብረው እንዲያውም ከፕሮፌሰር ጌታቸውና ከሻለቃ ዳዊት ጋር ሆነው አንድ አማራን ለማ አደራጅተው እዚህ አድርሰው እንደውም በራስዎም የዛው ድርጅት ደግሞ ትልቅ ድርሻ ኃላፊነት ወስደዋል። ይሄ እንደው ለራስ ታግለው ራስዎን ስልጣን ላይ እንዳበቁ የሚገምቱ ሰዎች አሉና፣ አደራዳሪ ሸምጋይ፣ አገናኝ ሆነው አሁን ደግሞ እንደገና እዚህ ውስጥ መገኘቱ አመሰግናለሁ ስንነሳ አማራ ድርጅቶችን በሙሉ አንድ የማድረግ ነበር እና በዚህ ሂደት ውስጥ መተን መተን አንድ አማራን ካደራጀን በኋላ በአንድ አማራ ውስጥ ኃላፊነት ለምን ያስክል የሚለው ጥያቄ ሲጀመር ድርጅቶችን ለማጠናከር በዛ ውስጥም አስተዋጽኦ በምችለው ለማድረግ የተነሳሁትኝ። ነገር ግን አንድ አማራ ሲመሰረት የማደራጀት ልምዱም አቅሙም አለህና ብትረዳን የአንተ ሚና ያስፈልጋል የሚል ጥያቄ ስለቀረበልኝ ከዛ አንጻር ቀበልኩት ኃላፊነት ነው። ኃላፊነቱን የሰጡኝ እራሳቸው የድርጅቱ የመሰረቱት አካሎች ናቸው። የአማራው የመደራጀት ጉዳይ ለተለየ አላማ ሳይሆን የትግራይ ነጻ አውጪ ግንባር ላለፉት ሀያ ሰባት አመታትም ሁለንተናዊ ጥቃት የከፈተው በአማራው ላይ ነው። አማራው ጠላቴ ነው፣ ጠላቴን መጥፋት አለበት በሚል ሰፊ ዘመቻ ስላደረገ የአማራው የመደራጀቱ አላማ የህልውናውን የማስጠበቅ ነው። አማራው እንደ ኢትዮጵያዊ፣ እንደ አማራ በሀገር ውስጥ በነጻነት የመኖር መብቱን ህልውናውን ለማስጠበቅ የግድ መደራጀት ስላለበት ለመደራጀት ጥረት እየተደረገ ነው። አሁንም በሰፊው ጥረት ይደረጋል። ህልውናውን ለማስጠበቅ ግን አማራው በአማርነት መደራጀቱ ብቸኛ አማራጭ ነው ማለት ነው። ብቸኛ አማራጭ ነው ብዬ አምናለሁ። ለምን ቢባል አሁን ነገሮች ተለውጠው የተሻሉ ሁኔታዎች ቢመጡ አማራውን የሌሎች ብሔር ብሔረሰቦች ሁሉ ጠላት፣ በዝባዥ፣ ጨቋኝ ገዢ እንደነበር ተደርጎ የተሰበከው ስብከት በብዙ ቦታዎች ለብዙ ሺህ አማራዎች ጥቃት ተጋልጠው ቆይተዋል። ይህንንም ጥቃት ለመመከት በመላው አማራ ህዝብ ድርጅት ከአስራ ዘጠኝ መቶ ጀምሮ፣ በፕሮፌሰር አስራት መሪነት ተጀምሮ ያንን ጥቃቶች ለመመከት በጣም ሰፊ ትግል ተካሂዷል። እኔም በዛ ውስጥ አልፍ ያለሁ ላለፉት ሀያ አራት አመታት ትግል ሲካሄድ አይቻለሁ። አማራው ተነጥሎ የተመጣው በፖለቲካ አመለካከቱ፣ በሌላ ነገር አይደለም በአማራነቱ ነው እና አማራው ህልውናውን ለማስጠበቅ መደራጀት አለን። ነገር ግን አማራውን በአማራነት ማደራጀት ለኢትዮጵያ ይጠቅማል የተባለውን ያህል የአማራ ድርጅቶች እርስ በርስ ከመናቆር አንዱ አንዱን ከመጥለፍ የወዘኑበት ጊዜ እንደሌለ ተጨባጭ ነገር ማቅረብ እንችላለን እንሄዳለን ሩቅ ሳንሄድ ግን በቅርቡ 18 ያህል የሲቪክና የፖለቲካ የአማራ ድርጅቶች ተሰባስበው አሁን እናንተ አንድ አማራን ስትመሰርቱ ምን ያህሉ እናንተ ውስጥ እንዳሉ አላውቅም። የብዙ ሰው ጥያቄ ደግሞ እንዴ በአማራነት መደራጀት ይሁን መልካም ነው ከተባለ ለምንድነው 15 20 የአማራ ድርጅቶች ያስፈለጉት የሚባል ነገር አለና አቶ ኃይለ ገብርኤል አሁን እናንተ አንድ አማራ ኢትዮጵያ ውስጥ ያሉ አማሮችን በጠቅላላ ይወከላል ወይም እነሱን የእነሱ ድምፅ መሆን ይችላል። ሌሎቹ አስፈልጉም ነው እስቲ ንገሩኝ። አይደለም አንድ አማራ ስንመሰርት ከረጅም ጊዜ ጀምሮ በፖለቲካና በሲቪክ የተደራጁትን የአማራ ድርጅቶችን ወደ ጋራ እና ጠንካራ የጠንካራ የትብብር መድረክ ለማምጣት ሲሞከር የነበረው እንቅስቃሴ ቀጥሎ የመጣ ሂደት ነው። ምን ያህሉ አሉ ከአስራ ስምንቱ እናንተ ውስጥ? ባጭሩ ከእኛ ውስጥ ከአስራ ስምንቱ የሉም። አስራ ስምንት የተባሉት አንደኛ ድርጅቶች የፖለቲካ ድርጅቶች ድርጅቶቹ በጣም ውስን ናቸው። ተወሰኖቹም እናንተ ውስጥ ያለ የለም ሽ ቀጥሉ የተለየ ነው እና እኛ ይህን ሂደት የጀመርነው ላለፉት አንድ አመት በላይ ነው። ጋሽ ሸፍሬን ጨምሮ ሌሎቹንም ድርጅቶች በፖለቲካና በሲቪክ የነበሩትን ድርጅቶች ጨምሮ አንድ ጠንካራ የአማራ ድርጅት ለማምጣት ስራ ሲሰራ ነበረ። በዛ የስራ ሂደት ውስጥ በተለያዩ አለመግባባቶች ያሰብነው ነገር ሳይሳካ ሁሉንም አጠቃለው አንድ ጠንካራ ግንባር እንፈጥራለን ያልነው ሳይሳካ ቢቀድም በተወሰነ ደረጃ የነበሩትን ግን እስከ መጨረሻው አምሶ አንድ አማራን ለመመስረት ችለናል እነ ፕሮፌሰር ጌታቸው ያወጡትን መግለጫ አይቻለሁ እጄ ላይም አለ ነገር ግን እኔ ጥያቄ እዚህ ላይ ያቆይ ላቆይና የአማራውን ህልውና ለማቆየት ኢትዮጵያን ለማጠናከር ተብሎ ያለው ነገር በአማራዎች መለያየት ይሄ ነገር እየተበላሸ አይሄድም ወይ ምን ያህል ታስቦበታል አሁን እርስዎ እንዳሉት ጋሽ ተክሌ መስመር ላይ አሉ እሳቸውም አቶ ተክሌ እሳቸው እንኳ የሉበትም እናንተ ውስጥ አብራችሁ ግን ጀምራችሁ ይሄ ነገር ብዙ ሰው የሚጠይቀው ምንድን ነው የሚያለያያቸው የሚለው ነውና፣ እንደው ዝች ላይ ጌታቸውም ሀሳብ እሰጥ አለሁ የያዙልኝ ፕሮፌሰር እሺ፣ አቶ ኃይለ ገብሬ ባጭሩ። እንግዲህ መደራጀት አለበት መደራጀት የለበትም በሚል በጣም ረጅም ዘመን ሙሉ አማራው በውዝግብ የተሞላ ፖለቲካ ነው ሲራመድ የነበረው። የተደራጁትንም በማፍረስ ሂደት ውስጥ ነው እንግዲህ። በኢትዮጵያ ታሪክ ውስጥ በብሔር ድርጅት ከተደራጁት ራሱን ያፈረሰ ድርጅት መላው አማራ ብቻ ነው። በአማራነት መቀጠል የለብኝም ኢትዮጵያን ማካተት አለብኝ በሚል ድርጅቱ ፈርሶ ነበር የአንድ ድርጅት እንደገና ተመስርቷል። ነገር ግን ቡድኖች መካከል ያለው ልዩነት መሰረታዊ የሆነ የአንድ የሀሳብ ልዩነት አለ። የቀድሞ ፖለቲካ ባህላችን ያመጣው የአንጃና የግሩፕ ባህል እንጂ መሰረታዊ የሆነ አንዱ ከሌላው ጋር በአማራ ጉዳይ ላይ የተለየ ነጥብ ኖሮት አይደለም። የፖለቲካ ባህላችን ያለመዳበሩ ውጤት ነው ብዬ ነው እኔ የማምነው። እሺ ወደ አቶ ተክሌ ልሄድ። ፕሮፌሰር የያዙልኝ አልረሳውም፣ ዶክተር ጌታቸው ሌሎችም አሉ። ፕሮፌሰር አለም አንተም አቶ ተክሌ እርስዎ ጋር የምመጣው ያዘ ነገር በመሆኑ ነው። ከዚህ ቀደም በሞረሽ ወገን የነበረም እና ቆታውን የአማራ ህልውና ለኢትዮጵያ አንድነት ድርጅት ውስጥ ነው በሊቀመንበርነት ምንድን ነው። ይሄ የተለያየ ቦታ የመሆኑ ነገር አሁንም በአማራ ውስጥ ነው ያሉትና የአማራ በአማራነት መደራጀት ለኢትዮጵያ ህልውና ጠቃሚነቱ ምን ያህል ያዩታል? ከአንድ አማራ ጋራ ለምንድን ነው አበራችሁ ልሰሩ ያልቻላችሁት? እርስዎ ጋር ያሉትን አስራ ስምንቱን የሲቪክና የፖለቲካ ድርጅቶች አሰባስበው አንድ ላይ መሄድና መስራት ያልተቻለው ለምንድን ነው? አመሰግናለሁኝ እድሉን ስላገኘሁኝ። በመጀመሪያ ደረጃ ሞረሽ ሲቪክ ድርጅት ነው እና ሞረሽን ላለፉት አምስት አመታት በዚቀን ምረት መርቻለሁኝ። ሞረሽ አሁንም በሲቪክ ድርጅት የሚቀጥል ነው። ሞረሽ ግን አማራ የፖለቲካ ድርጅት የለውም። ከፍተኛ ጥቃት ደርሶበታል። በሲቪ ድርጅትነት የአማራውን ችግር መቋቋም አይቻልም የሚሉት አባላቶቻችን ላይ እየተነሳ በመምጣቱ ከሌሎች ሁለት ድርጅቶች ጋር በመገናኘት የአማራ ህሉና የዛሬ አመት ተመስርቷል። የድርጅቶቹ መብዛት ግን በአመሰራረት አማራው ተጣልቶ አብሮ የመስራት ችግር ኑሮበት አይደለም። በአማራው ላይ የውጭም የውስጡም ሰው የጠራትነቱን አበረከቱበት። ስለዚህ ባለፉት አርባ ሶስት አመታት አማራው ነው በገዥ መደብነትም በጨቋኝነትም በጨቋኝ ብሔረ ሰብነትም ነፍጠኛ ትምክረኛ ተብሎ የተዘረፈ በማንነቱ ማፈር የጀመረው በዚህ ምክንያት ነው። እዚያ የተረፈ የምናስታውሳቸው ናቸው። በሀገሪቱ ውስጥ ከሰማኒያ ሶስት እስከ ሰማኒያ አራት በነበረው ጊዜ ውስጥ የተደረገው እልቂት ሀረር ላይ፣ አርሲ ላይ እናስታውሳለን። ወለጋ ላይ እናስታውስ። ያ ለፕሮፌሰር አስራት መአሕድ ለመመስረት ምክንያት ሆናቸው። እዚያ የተረፈ ደግሞ በሽግግር መንግስቱ እንደሚታወቀው ሁሉም ድርጅቶች የራሳቸውን የጎሳ ድርጅቶች ይዞ የቀረቡት አማራ ተወካይ አልነበረውም። ስለዚህ በአማራው የኔ የሚለው ነገር አልነበረውም። በኢትዮጵያ ፖለቲካና ማህበራዊ ውስጥ ተገለለ። ብቻ አሁን ከየትኛውን ቦታ ላይ ከኦሮሞዎቹ ብንሄድ አስራ ስድስት ድርጅት አላቸው። ጉራጌዎቹ አራት አላቸው። አፋሮቹ አራት አላቸው። ሀረሬዎቹ አራት አላቸው። እምና ሁሉም ብሄረሰብ የራሱ ድርጅት አለው። አንዳንድ ሞኞች ናቸው አማራው ጠፍቶ ኢትዮጵያ ትኖራለች ብለው የሚያስቡ ካሉ ያ ሌላ ጥያቄ ነው የሚሆነው። እኛ ግን እንደኛ እምነት ኢትዮጵያ አንድም ብሄረሰብ ጠፍቶ ኢትዮጵያ አትሆንም የሚል እምነት ነው ያለን። ስለዚህ ኢትዮጵያን አንድነት ለማድረግ የኢትዮጵያ ህ ለማረጋገጥ ጠንካራ የሆነ ድርጅት ከተፈጠረ ጠንካራ ማንም ሰው ይደግፈዋል። ይሄ መታወቅ አለበት። አገር እኮ በስምምነት ተመሳሳት አታውቅም። እነ ጣሊያንን፣ እነ ፈረንሳይን፣ እነ ጀርመንን፣ እነ ሩሲያን ይህንን ማገር ብንመለከት አሜሪካን በስምምነት ሰዎች ቁጭ ብለው አገር አልገነቡም። ከዚህ አንጻር አማራው ሲደራጅና የራሱን ማነት ሲያስጠብቅ መጀመሪያ ሌሎች ለመቆም የራሱን ህሉና ማስጠበቅ መቻል አለበት። ግን ማቋረጥ ያደለም ሀሳብ ካለ ይነግሩኛል አማራው ብዙ ቢሆንም ተጣልቶ አደለም ብዙ የሆነው የሚለው ነገር እርስ በርስ ተጣልተው የአማራው እከሌ እከሌ ማለት አልፈልግም። አንዱ በአንዱ ላይ የሚያወጣውን መግለጫ በየጊዜው የምናነባው ነው። ለጠብ እንግዲህ ዱላ ይዞ መደባደብ የግድ አስፈላጊ አይደለም። ሌላው ደግሞ ሁሉም ተጣሉ የምንላቸው አንደኛ በአስተሳሰብ ሲመጣ ለአማራው እኔ ያስኩት መንገድ ትክክል ነው ብሎ ይነሳል። ብሶቱ ያንገበገባቸው ወጣቶች በመሰላቸው መግ ተቀርመዋል። ብትሰበሰቡ መልካም እኮ ነው መሰብሰባችሁ፣ ግን ተሰብሰባችሁ አንድ አልሆናችሁም። ለጊዜው አንድ አማራ ለብቻው ወጥቷል። ዋናው ጥያቄ እኮ ህዝቡም የሚጠይቃችሁ የዘር ፖለቲካ ለኢትዮጵያ ጎጂ ነው እየተባለ ያንኑ እኛ ካልተደራጀን ሌላው ከተደራጀ እኛ ስለምን ይቅርብን በሚል በፉክክር መንገድ መመስረት ወይም መቋቋም ያለባቸው አይመስለንም ነው የብዙ ሰው አስተያየት። መጀመሪያ ደረጃ አንድ አማራ ይህ ስብስብ ከተፈጠረ በኋላ የተፈጠረ ድርጅት ነው እሱ ቁም ነገር የለውም መቼም የሚፈጠር መቼም ግን ተቋቁሟል። እሷር ለምን እኮ ምንድን ነው አንድ ያላደረጋችሁ ነው። የዘር ፖለቲካ ጠቃሚ ነው ለምን ትላላችሁ? ነው ከዚህ ቀደም የተወገዘ ያልተወገዘን ነገር ዛሬ መስራቱ ትክክል ያደርገናል ወይ ነው ጥያቄው እኮ። አልተወገዘም እኮ። ቢወገዝማ ኢትዮጵያ ይጠፋ ነበረ። ዘጠኝ ክልሎች ተመስርተው እያንዳንዱ ድርጅት በራሱ ቋንቋ መጥቶ አማራ ጠላት ነው ተብሎ አማራ ከየትኛውም ቦታ ተገሎ እያለ ጠፋ የሚያሰኝ አይደለም። ይህ በትናንቱ የሚያስቡ ሰዎች፣ አምና የሚያስቡ ሰዎች ናቸው እና እንዲህ የሚሉት ዛሬ አልጠፋም። እራሱ አማራው እኮ አማራ ክልል ያለው አማራ ነ ከሆነ ያደገው። እሺ አጭር ነገር ለፕሮፌሰር ጌታቸው ሰጥቼ ወደ ፕሮፌሰር አለማን ተሄዳለሁ። ቅድም እዚች ጋር ልግባ ብለው ነበር ፕሮፌሰር በአጭሩ ይንገሩኝና እስካሁን በትዕግስት ወደ ጠበቁኝ ወደ ፕሮፌሰር አለማን ተሄዳለሁ። በጣም አመሰግናለሁ። አንድ ይሄ አስራ ስምንት ድርጅቶች የሚባለው እንደው ቁጥሩን ብዙ ያስመስለዋል እንጂ መታየት ያለበት ነገር ምንድን ነው? ሪሊ ያን ያህል አይደሉም። አሁን አቶ ተክሊን ራሳቸውን ብትወስዳቸው፣ ይሄ ከእሳቸው ጋር የተያዘ አራት ግሩፕ ነው። የእሳቸው የፖለቲካ ድርጅት አለ የእሳቸው የዚህ ሞሬሽ የሚባለው ሲቪክ ግሩፕ አለ። የእሳቸው ሬዲዮ አለ። የእሳቸው ደግሞ አንድ ሌላ እንደዚሁ የጽሁፍ ነው የመን አለ። አሁን ይሄ አራት ነው። እንደዚህ አትላንታ ተብሎ ሁለት ሶስት ሰዎች ብቻ ማህበር አቋቁመው እሱም ተው እንደዚህ እንደዚህ ይወከላል በየቦታው እና ቁጥር ለማብዛት የተደረገ ነገር እንጂ በተግባር እንደው ሪል ከተወሰደ ጥቂት ናቸው። እሺ፣ አስራ ስምንትም ባይሆኑ ግን ፕሮፌሰር፣ አስራ ስምንትም ባይሆኑ ግን አሉ በፖለቲካ የተደረ እየተደራጁና እነሱን እንኳን ለማደራጀት ጥረት ልታደርጉ ይገባል ነው እኮ እናንተ የምትጠየቁት። እርስዎ እና ሻለቃ ዳዊት። እሺ ገባኝ። በሙሉ በመጀመሪያው ስብሰባ ላይ ተገኝተዋል። በጣም ተስፋ የሚሰጥ ቃል የተገባባበት ጊዜ ነበር። እኔ ከዛ በኋላ ወጥቻለሁ። መጀመሪያ ራሳቸው አቶ ተክሌ ናቸው የወጡ። እንደዛም ሲሆን ይሄ አንድ አማራን የመሰረተው ሁለት ግሩፕ ነው። እነኚህ ራሳቸውን ደግሞ አደራጅተው መጥተዋል። ይህ የአንድ አማራ ድርጅት ሊታወቅ አንድ ሳምንት ሲቀር ማስታወቂያው ከወጣ ጥሪዎች ከተበጠኑ በኋላ እነኛ አስራ ስምንት የተባሉት መግለጫ አወጡ። ደረመን ነበሩ እንዴ እንደው እንደ ተበታተኑ እኮ የቀሩ መስሎን ነበር ግን ዋናው ነገር የተነሳንበትም ይሄ የሁሉም ወደ አንድነት መምጣት ነውና መደገፍ ያለበት ነው ደስ ይለናል ፕሮፌሰር አለም አንተ በጣም አመሰግናለሁ ስለ ትግስቶ ለምንድን ነው እናንተ በክፍለ ሀገር ነው እንጂ አማራ በአማራነቱ አይደለም መደራጀት ያለባቸው የምትሉት በጣም አመሰግናለሁ አቶ አዲሱ ማንም ህዝብ ጥቃት ሲደርስበት ራሱን የመከላከል መብት እንዳለው ጥያቄ ውስጥ አናስገባም ግን ለይ ኢትዮጵያ ለወደፊቱ ለህዝባችን አንድነት የሚጠቅመው አደረጃጀት የትኛው ጎዳና ነው የሚለው ነው። ወያኔ ለኢትዮጵያ ያቀረበላት አማራጭ በዘር ተደራጅቶ መንግስትን ማስኬድ ነው። ይህ ደግሞ ብዙ ጥፋት አለው። አንደኛው ጥፋት አገሮችን የሚበትን አካሄድ። በዚህ አይነት የተደራጁ አገሮች በአሁኑ ጊዜ በሕይወት የሉ። ለምሳሌ ያህል እንደነ ዩጎዝላቪያ፣ እንደነ ቼኮዝሎቫኪያ፣ እንደ ሶቪየት ዩኒየን። ሰርቢያ እንኳ ራሷ አንዲት ግዛት የነበረችው በዩጎዝላቪያ ውስጥ በመጨረሻው ደረጃ ኮሶቮ ተገንጥሎበታል። በዘር ስትደራጅ ይሄን የመሰለ አደጋ ያመጣል። እኛ የኢትዮጵያ አንድነት በጣም አስፈላጊና ሁላችንም መታገል ያለብን አላማ ነው በሚል በዘር ከተደራጀ ይሄንን ችግር ወደፊት የሚመጣውን ችግር ታናስብ መሆን የለበትም ከሚል ነው አንደኛ። ሁለተኛ በዘር መደራጀት ሁለት ተፎካካሪ ማንነቶችን የግድ ይፈጥራል የግድ ይፈጥራል። በመጀመሪያ ደረጃ በጎሳው በጎሳው ማንነት ይቆማል። እያንዳንዱ ግለሰብ አሁን እንደምንሰማው አማራ የሚል አንድነት ይፈጠራል። እንደገና ደግሞ ኢትዮጵያዊነት የሚል አንድነት ይኖራል። ሁለቱ ግን ሲፎካከሩ ደግሞ መፎካከራቸው አይቀርም እንዳየነው በሌሎች ሀገሮች ታሪክ። እነሱ ሁለቱ ሲፎካከሩ፣ ሁልጊዜም አሸናፊ ሆነው የሚመጣው የጎሳው ማንነት ነው እንጂ ሀገራዊ የሆነው ማንነት አይደለም። ሌላው እ በክፍለ ሀገር መደራጀቱ ነው የሚያዋጣው የምንለው የየአካባቢውን ሕብረተሰቦች በምንመለከትበት ጊዜ በአንዱ ክፍለ ሀገር የተለያዩ ጎሳዎች ይኖራሉ። እኔ እንግዲህ በቅርበት ማውቀውን የጎንደርን ክፍለ ሀገር ወይም በቀድሞ አጠራር የበጌምድርና ሰሜን ክፍለ ሀገርን ሁኔታ ስንመለከት በዛ ክፍለ ሀገር ውስጥ አማራዎች አሉ፣ ቅማንቶች አሉ፣ ቤተ እስራኤሎች አሉ፣ ውምዞች አሉ፣ አገቦች አሉ። አሁን በአማራነት እንደራጅ ብንል እና አንዳንድ ወንድሞች እንደሚገፉት በአማራነት ሲደራጁ እነዚህ ሌሎቹ ማህበረሰቦች የት ነው የሚገቡት? እነሱ አማራውን እንደ ጠላት አድርገው የመቁጠር ሁኔታ ወይንም የነበረውን እስከዛሬ የቆየውን በቋንቋም ይሁን በባህልም ይሁን በሃይማኖትም ይሁን በኢኮኖሚ ትስስርም ይሁን በጂኦግራፊ አቀማመጥም ይሁን አንድ- አንድነት የነበሩትን ህዝቦች እንለያያቸዋለን ማለት ነው። እንዲፈሩ፣ እንዲጠራጠሩ፣ እንዲጠሉ ነው የሚያደርገን ማለት ነው። አግላይነት ይኖረዋል ይህ አይነት አደረጃጀት በአንድ ክፍለ ሀገር ውስጥ እንኳ ባሉ ማህበረሰቦች መካከል ማለት ነው። ስለዚህ የሚሻለው አካሄድ በየክፍለ ሀገሩ ስንደራጅ ጎንደር የተለያዩ ዘንድ ማህበረሰቦች ይዘን በጎጃም እንደዚህ እንደዚሁ፣ አገው አለ፣ ሽናሻ አለ፣ አማራ አለ፣ ኦሮሞ አለ ወሎም እንደዚሁ አገው፣ አማራ፣ ኦሮሞ፣ አርጎባ፣ አፋር፣ ኢብን ትግሬ አለ። ሸዋም እንደዚሁ የተለያዩ ማህበረሰቦች አሉ። ምንድን ነው ችግሩ? በዚህ አይነት ተደራጅተን ግን በአማራውም ላይ የሚደርሰውን ጥቃት እነዚህ ማህበረሰቦች እነሱም እንዲያግዙ አድርገን ብናደራጀው አይሻልም ወይ? ግን ምን መሰለት ፕሮፌሰር ዓለም አንተ እንግዲህ ቀደም ሲል እንግዶቻችን እንደገለጡት ተነጥሎ አማራው ላይ ያነጣጠረ ጥቃት እየተካሄደ ነው። ዛሬም ድረስ ይካሄዳል። ግን ተነጥሎ ጥቃቱ በአማራው ላይ ስለሆነ አማራው በአማራነቱ ሌሎቹ በራሳቸው ጎሳ እንደተደራጁት ቢደራጅ ነው ራሱም ጥሩ አድርጎ የሚከላከለው። ከዛ ኢትዮጵያዊነቱን ያጠናክራል ነው እንግዲህ እነሱ አካሄድ ይህንን ልብ ብላቸዋል። እናንተ በክፍለ ሀገር ይሁን ስትሉ በደንብ እንጂ። አሁን በጎንደር በምትመለከትበት ጊዜ የጎንደር ህብረት ብለን ተቋቁመን፣ ያው እኛም በስሊክ ደረጃ ነው የተቋቋምነው፣ በፖለቲካ አይደለም። ግን ወያኔ ባካሄደው ምርጫ የጎንደር ህዝብ ቅማንት፣ አማራ ሳይለይ ቅማንት የሚባል ክልል አንፈልግም ያሉበት ምክንያት አንዱ እኛ ባደረግነው ቅስቀሳ ነው የጎንደር ህብረት አይለያይም ከሚል ነው። ምክንያቱም እነዚህ ስነ ልቦናቸው በታሪክ አብሮ የመጣ በኢኮኖሚ ስስሩም በመልካ ምድር አቀማመጡም አብረው የኖሩ ማህበረሰቦች ስለሆኑ ምንም ልዩነት የላቸውም። የአማራውንም ጥቃት እነሱ እንደ ጥቃታቸው አድርገው የሚቆጥሩ ናቸው። ሁለተኛ የበለጠ የማሰባሰብ እድሉ ሰፋ ያለ ነው፣ ወይም የበለጠ አመርቂ ሊሆን ይችላል። ምክንያቱም ወያኔን አካሄድ አይታችሁ ከሆነ ትግራይ የምትባለው አንድ ኮምፓ የሆነች በጣም የተሰበሰበች አካባቢ ስለሆነች ለማደራጀት ቀሏቸዋል። አማራ ሰፊ ሕዝብ ነው። ሌላው ጥርጣሬ እና አለመጠማመን እንዳይኖር በሌ ለምሳሌ ወደ ሰው ልጅ አድጌ ከሐረር የመጣውን አማራ አማራ ነው ቢለኝ ለማረዳት እጅግ አስቸጋሪ ነው። ግን ጎንደር ተወልዶ ያደገ ሰው ከሆነ ዘር ማንዘሩን፣ ቤተሰቦቹን ለመለየት የበለጠ ቀላል ነው። አንዲት ነጥብ ብቻ ለመጨመር ቅድም፣ አንዳንዶቹ ወንድሞች ሲናገሩ ፕሮፌሰር ጌታቸውም አቶ ኃይለ ገብርኤል ኃይለ ገብርኤል ደጋግመው ያነሱት ነጥብ አለ እረሳ ብዬ ነው። ይኸውም ምንድን ነው በአሁኑ ጊዜ በኢትዮጵያ ያለው ሁኔታ ሪያሊቲ ያሉት በዘር መደራጀት እና ይህን መቀበል አለብን የሚል ይመስለኛል። እኔ ደግሞ የማየው በተለየ መንገድ ነው። ይሄ ሁኔታ የተፈጠረው ባለው መንግስት ቀስቃሽነት ነው። የግድ በዘር መደራጀት አለባችሁ ብሎ ስላለ ብቻ ህዝቡን በዚህ መልክ እንዲለወጥ፣ ስነልቦናው እንዲለወጥ ለማድረግ ሞክሯል። ግን አርቆ አስተዋይ አስታቢ ለሀገሩ የሚቆረቆር ወገን በተለይ በመሪነት ለመውጣት የሚፈልጉ ወገኖች ማሰብ ያለባቸው የወደፊቱን ነው። ይሄን ሁኔታ እንዴት እንለውጠዋለን? በተቀደደው ጎዳና ነው የምንሄደው? ጥፋት እያየን በአሁኑ ጊዜ ህዝቦች ከየቦታቸው እየተፈናቀሉ በጎሳ ምክንያት፣ በዚህ መንገድ ነው መሄድ ያለብን ወይንስ ይህን ሁኔታ መለወጥ አለብን? ለመለወጥ ደግሞ የተሻለ አደረጃጀት፣ የተሻለ ራዕይ ህዝባችንን ማስተማር አለብን። ትግል እኮ ይሄ ነው እንጂ የጥፋቱን ጎዳና መልሶ ማጠናከር በዛው መንገድ መጓዝ አይደለም አምናለሁ። ጥሩ መሪዎች ከጎሳ አስተሳሰብ ነጻ የወጡ መሪዎች አመራሩን በሚይዙበት ጊዜ የህዝቡን ስነ ልቦና ሊለውጡት ይችላሉ። ወደሚቀጥለው ጥያቄ ሊሄድ እና አቶ ሀይለ ገብርኤል ፕሮፌሰር ጌታቸውም ቢሆኑ አቶ ተክሌም በዚህ ላይ ልትሄዱበት ትችላላችሁ። በፕሮፌሰር አለማንተ አስተያየት ላይ አቶ ሀይለ ገብርኤል ሊጀምሩ ይችላሉ። እንደ ራሴም እምነት ሆነ እንደ አንድ አማራ አቋም ማንም በፈለገው መንገድ መደራጀት ላይ ጥያቄ የለንም፣ እናከብራለን። ነገር ግን በክፍለ ሀገር መደራጀት ጠቅማን ብለና ስብም ግን ይጠቅማል ብለው ደግሞ ለሚያስቡት እናከብራለን። ኢትዮጵያን የሚጎዳ ነገር ከሆነ ለምን ይከበራል? ኢትዮጵያን ሊጎዳ አይችልም። ካልቻለ መጠቃለል ነበራ። ኢትዮጵያን ሊጠቅም ይችላል ብለን ምናምነው አማራው ሲደራጅ ዛሬ በአገር ውስጥ የመጣው ለውጥ በብሔር መሰረት አድርጎ የመጣ ነው። አማራው ነው በቅጡ ይደራጅ ያልቻለሁ የነበረውንም ድርጅት ያፈረሰው እራሱ ነው። ሌሎች ግን በጥንካሬ ገፍተውበት የሚፈልጉትን እያስፈጸሙ የመጡበትም ሁኔታ አለ እና አማራው በአማራነት መደራጀት አለበት። የአማራው የመደራጀት ጉዳይ የህልውና ጉዳይ፣ ትናንትም ትላንትም ዛሬም ኢትዮጵያዊ ነው አማራው። በኢትዮጵያዊና በኢትዮጵያዊነት ላይ ምንም አይነት ነጥብ ምንም አይነት ልዩነት የለው። አማራ መደራጀት የለበትም ተብሎ ገና ከስር ከመሰረቱ ህወሓትን ሊገዳደር የሚችል ጠንካራ የአማራ ብሔርተኝነትን ቀስቅሶ ኢትዮጵያዊነቱን እንደጠበቀ ማድረግ ሲቻል፣ ኤሊቱ ክፍል ግን አማራ መደራጀት አገር ያፈርሳል ሲል አማራው ተዘናግቶ ለጥቃት ተጋልጦ እንዲቆይ ነው ያደረገው እና አማራው ኤሊት ይሄን የተሳሳተ አመለካከት ይዞ በቆም በመቆየቱ የአማራ ሕዝብ ለጥቃት እንዲጋለጥ እራሱን የቻለ አስተዋጽኦ አድርጓል ማለት ይቻላል። ከዛም አልፎ አማራ አለ የለም የሚል ተራክር ሁሉ ውስጥ ተገብቶ ብዙ ነገሮችን ባለፉት ዓመታት አይተናል እና ማንነትን የመከላከል ነው። በተለይ በወልቃይት ወገኖቻችን ላይ የተካሄደውን የጥፋት ዘመቻ መሰረት ተደርጎ የተነሳው ከዛም በኋላ ነው የአማራው ትውልድ ብሔርተኝነት የበለጠ መሰረት የያዘው ባለፉት ሶስት አመታት። አቶ ተክሌ አንድ ጥያቄ ቀደም ሲል ዶክተር ጌታቸው ካሉት ጋር ማንስማማው ቀድሞ ወጣሉ ስህተት ነው። መጀመሪያውኑ አመጣጣቸው ድርጅቱን ሰበሰብን ብለው ከፈጠሩት ሀገራዊ ንቅናቄ ጋር ወህደው ለመለጠፍ ይሄንም በጥያቄ ማ አንድ ጊዜ አቶ ተክሌ ወደ ግል ጉዳይ ሳንገባ ሳ ምዘስፈው አይደለሁም ሀሳቡን ነው ምናገረው ማለት ሰይጣን ነው። አቶ ተክለ አስቀድሞ ወጣ ለጅ አስቀድሞ ያልወጣው በቃ አልወጣሁም የሚለው እኮ በቂ ነው። ሌላው ነገር እኔ በጥያቄ መልክ ካነሳሁት ይመልሱልኛል፣ ካላነሳሁት ግን አስፈላጊ አይመስለኝም። ከትልቅ አክብሮት ጋር እና በዶክተር አለም አንተ አስተያየት ላይ አስተያየት ስጡኝ። እኔ በመጀመሪያ ደረጃ የጎንደር ህብረት ተመሰረተ ችግር እናጠፋለን ተብሎ፣ ከዚያ በኋላ ወደ ኢትዮጵያ አንድነት ህብረት ተብሰለ ተለወጠ። ሲለወጥ ግን ሌሎቹ እነ እነመሰረ የተባሩ ሰዎች በራሳቸው አነሳሸት አልተመሰረቱም። የመጀመሪያው አንዱ እሱ ነው። በራስ አነሳሽነት የተመሰረተ ድርጅት አለ። ዛሬ ወሎ ውስጥ የነበረው አፋር የአፋር መንግስት ተብሏል። ዛሬ ጎጃም ውስጥ ያሉት አዌዎች አዌ ነው ተብሎ አንድ ክልል ኑሯቸው ኑሯቸዋል። ጎንደር ውስጥ ያሉት ቅማንቶች የራሳቸው ዞን ተፈጥሮላቸዋል። ሀገር ውስጥ የነበሩት ሱማሌዎች እና አገሬዎች የራሳቸው መንግስት ሆነዋል። ኦሮሞዎቹ ኦሮምኛ ቋንቋ የሚናገሩት ክፍለ ሀገርን ትተው አንድ ኦሮሚያ ነን የሚል እንትን አቋቁመዋል። እነዚህን ማሰባሰብ ይቻላል ወይ? አንድ ወዳጄ የኔና የፕሮፌሰር ወዳጅ ነግሮኛል። አስራ አራት ክፍለ ሀገር ልትመሰርሱ አትችሉም። ኤርትራ ሚሄዳለች፣ ችግሮቹም አይመጡም። እነዚህ እነዚህ ያሉ ስለው የሰጠኝ መልስ የለም እነሱን የምንፈቅድላቸዋለን በክፍለ ሀገር ነው ያለኝ። ስለዚህ አልተለወጠም። እነዚያን የማምጣት አይኖርም። አማራውን የበለጠ ይጎዳል እንጂ የመጥን አያጠናክርም። ኢትዮጵያ ልትጠናከር የምትችለው አማራው ተጠናክሮ ኃይል ሆኖ ኢትዮጵያዊን ከሚሉት ጋር ፍቅር ሲመሰረት መልካም። ሌ እኮ አልጨረስኩም። አሁን ከምሰጠኝ የሰዓት ሚዛን አኳያ ሰዓት እያያዝኩ ነው። እና ካልሰጠሁኝ እሺ፣ እሺ አልጨረስኩም ካሉና ነጥብ አለኝ ካሉ እድል ልስጠወት እንደገና። ያልኩት ያልወጣሁም መጀመሪያ ደረጃ እሱ ክስ ስለመሰረተ ነገሩኝ እኮ ስናቶ ተክልያለጉየዚያ ስብሰባ ቃለ ጉባኤ ጸሀፊ እኔ ነኝ። የድምፁም የእርዱም ያለ ከኔ ነው። ዶተር ጌታቸው ከአንድ ቀን በኋላ አልነበረም ተወጣንበት ምክንያት የተስማማንበትን ሰነድ ስላልተቀበሉ ነው። ሁለተኛ አመጣጡም ቶሎ ብሎ በአንድ ሰብስቦ ሳንተዋወቅም ሳንግባባ ሚራትን ፈቃድ ሳይኖርም ወደ አንድ ድርጅት ለማስጠጋ ስለነበረ ያን ስላልፈለግ ንጽ ወተናል። ወደ አንድ ድርጅት የሚለው ላይ እኔም በጥያቄ ያስቀምጫለሁ። ብዙ ሰው አስተያየት የሰጠበት ጉዳይ ነው። መጀመሪያ አገራዊ ንቅናቄ ሲመሰረት የሁሉም ድርጅቶች ተጠሪዎች ወይም ድርጅቶች ሲኖሩ የአማራው አልነበረም የሚል ነገር ተናግረዋል ሁለቱም፣ በዚህ በምስረታ ጉባኤው ላይ ነገር ግን፣ መጀመሪያ አገራዊ ንቅናቄ ሲመሰረት እነማን ይዞ ነው ለመመስረት የተነሳችሁት? የአማራ ድርጅት አለመኖሩ ያኔ ነው ወይ ሊታወስ የሚገባው ይሏቸዋል። እንዲያውም የአማራ ድርጅት ያስፈልጋል እዚህ ንቅናቄ ውስጥና አንድ የአማራ ድርጅት ሰርታችሁ አምጡልን እንደተባሉ አይነት ክስ የሚያቀርቡ አሉ። እና እስቲ ለእርሶ ወድልስ ፕሮፌሰር ጌታቸው ፕሮፌሰር አለም አንተ ይሄ በዘር መደራጀት ከወያኔ በኋላ የመጣ ችብር ነው ነው ያሉት። ግን ይሄ እውነት ትክክል አይመስለኝም ምክንያቱም የትግሬዎቹ ድርጅት አለ። የሶማሌ ድርጅት አለ። የኦሮሞ ኦነግ፣ የኦሮሞ ነጻነት ግንባር ይሄ የሶማሌው እነኚህ ከወያኔ ወያኔ ስልጣን ከመያዙ በፊት በደርግ ጊዜ በሙሉ ሲዋጉ የነበሩ ናቸው። አዲስ አይደለም። በዛ ላይ በዘሩ ያልተደራጀው አማራ ብቻ ነው ሪሊ። በዛ በተረፈ የኢትዮጵያ ሀገራዊ ንቅናቄ ሲመሰረት አማራን እዛ ውስጥ ለማካተት ብዙ ጥረት ተደርጓል። አንዳንዶቹ ለምሳሌ ሞረሽ ይከተለው የነበረው ፖለቲካ መስመር ወይም አ ተክሊም ተናገሯቸው ተብሎ በሰፊው የሚወሩ ነገሮች ለዛ ሂደት አመቺ አልነበሩ። በኋላ አማራን ሆም ተብሎ እንደ ተከለከለ እንዳይቆጠር ለማለት አሁን ለምሳሌ የአማራ ተጋድለው የሚባል ለማነጋገር ሞከርን። የዛ ወኪል መጥቶ ተጸበሰበ። እዛ ላይ እሱ ያቀረባቸው ኮንዲሽን ከምንፈጥረው ድርጅት ጋር የሚሄድ አይደለም። በውጭ ሁሉንም እኮ ለማነጋገር ተሞክሯል። ግን ከዛ ከአገራዊ እንቅስቃሴ ጋር ሊሄድ የሚችል አቋም ወስደው በትክክል ለመገኘት አልቻሉም። የኢትዮጵያ ሀገራዊ ንቅናቄ ያለ በሚሳተፉ በአርበኞች ግንቦት ሰባት፣ በኦሮሞ ዴሞክራሲያዊ ግንባር፣ በአፋር እና በሲዳማ ዋናው መለኪያ ደግሞ ኢትዮጵያ የምትባል አገር ነበረች፣ አለች፣ ትኖራለች። ሉዓላዊነቷ የተጠበቀች ኢትዮጵያን እንቀበላለን ብሎ ያሉ የጎሳ ድርጅቶች እና አርበኞች ግንቦት ሰባት ያሉበት በነኝ ሆነ ሶስተኛ። እኔ ደግሞ የማንኛውም የፖለቲካ ድርጅት አባል አይደለሁም ተናግረዋል። ቀደም እሺ፣ ፕሮፌሰር አለማንት መቼም ሰፊ ነው የተደረገው ውይይት በተለያዩ ግለሰቦች እና ለሁሉም መልስ ለመስጠት እድል ያገኘው አይመስለኝም። ሊኖረኝም አይችልም። ይቅርታይ የለም የአንተ ስህተት አይደለም። የአርዕስቱ በጣም ሰፊ በመሆኑ ነው ማለት ነው እንጂ አንተ ምንም አለ ኃይለ ገብርኤል ሲናገር፣ የዚህ የአማራነት ጥያቄ በጎንደር ላይ ነው መጀመሪያ አብሪ ጥይት የፈነዳው ብሏል። የጎንደር ህዝብ እንዲያውም የጎንደር ህዝብ ያለው የኦሮሞ ደም የኔ ደም ነው በቀለ ገርባ መሪያችን ነው ያለው። አማራ ነኝ ብሎ አይደለም የተነሳው። የጎንደር ህዝብ የጎንደር ህዝብ የሚደርስበትን ጥቃት ወልቃይትን በጉልበት ወደ ትግራይ ስላካለሉ ጠገዴን፣ ጠለምትን ስላካለሉ እነ ኮሎኔል ደመቀም የተነሱት በአማራነት ይበሉ እንጂ ዋና ጥያቄያቸው መሰረቱ የወልቃይ ጠገድ የጠለምት ጉዳይ ነው። ወንደ በተነሳው ብጥብጥ ኮሎኔል ደመቀ ጋር ህይወቱን ያሳለፈው አንዱ የቅማንት ተወላጅ አቶ ሰጠኝ የሚባል ነው። ቅማንት ነው በዘር ከሆነ በአጠራር ከሆነ ግን ስነ ልቦናው ወንደሬነት ነው። ሁለተኛ አሁን እንኳን በቅርቡ በሮቢት በምትባለው አካባቢ የቅማንት አካባቢ ነው። ነገር ግን ከወያኔ ጋር ተጋፍጠው ህይወታቸውን ያሳለፉ የቅማንት ተወላጆች ናቸው። ስለዚህ በዘር ስናስብ ሌሎችን የማግለል ችግር ይኖርብናል። ይሄን ማስተዋል ያስፈልጋል። አብሮነት እንዲዳብር እንዲዘልቅ በኢትዮጵያ ውስጥ ከተፈለገ ከዚህ ከጎሳ አስተሳሰብ ወተን በመልካም ምድር ብናደራጀው የኢትዮጵያን አስተዳደር ለወደፊቱ ማለት አሁን መወያኔ እያለ ይሄ ሊሆናችን፣ ግን ለወደፊቱ ስናስብ ሪጅን ብናደራጅ ነው የሚሻለው። ሁላችሁንም በጣም አመሰግናለሁ። ፕሮፌሰር ጌታቸው በጋሻው፣ አቶ ኃይለ ገብርኤል አያሌው፣ አቶ ተክሌ የሻው፣ ፕሮፌሰር አለማንተ ገብረስላሴ፣ እግዚአብሔር ይስጥልኝ ነው። በጣም እኛ ምናመሰግናለሁ። እግዚአብሔር ይስጥልኝ። ስለ አልፎ አልፎ ስለነበረው የድምፅ ጥራት አድማጮችን ከወዲሁ ይቅርታ እንጠይቃለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።